You're with SBS Radio. SBS Radio. Yeah, we eat madrak. አድማጮቻችን የዛሬ የውይይት መድረክ ዝግጅታችን ያለፈውን 2012 ኢትዮጵያ ዓመት በምን መልኩ ኢትዮጵያ ውስጥ የለውጡ ሂደት ተከናውኗል፣ 2013ስ ምን አይነት ወደፊት አቅጣጫ ሊቀየስለት ይገባል የሚል የመናገሪያ አጀንዳ ነው ያለን። የውይይቱ ተሳታፊዎች አቶ ነአምን ዘለቀ፣ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራርና የውጭ ጉዳይ ኃላፊ ዶክተር ዮሐንስ ገዳሙ በጆርጂያ ጊዩኒት ኮሌጅ የፖለቲካል ሳይንስ መምህር እና አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ባለቤት እንደዚሁም የኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ ኤዲተር ናቸው። አቶ ናምን የወደፊቱን አቅጣጫ ለማመላከት በተለይም 2013 መሆነ ከዛም ባሻገር እንደዚሁ ረጅም ጊዜ እቅድ ውስጥ ሊካተቱ ይገባል የሚባሉ ነገሮች ምን ሊሆኑ ይገባል? በተለይም አንድ በፖለቲካው ዘርፍ፣ ሁለት በውጭ ግንኙነት ፖሊሲ አኳያና ሶስተኛ በተለይም አንዱ ሌላው ወሳኝ ጉዳይ የምጣኔ ሀብት ድቀት አለ። የስራ አጥነት ቁጥር ከፍተኛ ነው። ከዛ አኳያስ ምን ሊሆን ይገባል ይላሉ። የሀገር ውስጥ ፖለቲካ እንደዚሁ በተለይም የምርጫ የሚካሄድበት ዓመት ነው። ትግራይ ክልል ራሱን ችሎ ለብቻው ተነጥሎ ምርጫ አካሂዷል። በዛ ላይ ውዝግቦች አሉ። እነዚህ በምን መንገድ ሊፈቱ ምን አይነት ብልሃት ሊበጅላቸው ይገባል ይላሉ። በቅድሚያ የትግራይን በሚመለከት ምንም አግባብነት ተቀባይነት ቅቡልነትም ቤጅዝነሲም የህግ አግባብ የሌለው ራሳቸው ኦተር ያደረጉትን ህገ መንግስት የሚጻረር አገር አፍራሽ እና ፕሬስደንት የሚሆን ለሌሎችም እርምጃ ነው የወሰዱት። ከዚህ አኳያ የፌዴራል መንግስቱ ብዙ ታግሷል። ጠቅላይ ሚኒስትሩ እንዳሉት በዚህ ሳቢያ ወደ ጦርነትም ወደ ሌላም መኬድ የለበትም። ህዝብን ይጎዳል። ነገር ግን ይህ እኩይ የሆነ ትግራይ ያለው የዋት ሀይል እንዲዳከም እና ኢትዮጵያ እንደ መንግስት አንድ መንግስት የራሱን ሉዓላዊነት የራሱን የራሱን መንግስትነት ሞኖፖሊ ኦቨር ኮርሽን እንደ ቫዮለንስ ያንን የሚያረጋግጡ መንግስታዊ አቅሞቹን በመጠቀም ይሄንን ዝም ብሎ ማለፍ ያለበት አይመስለኝም። ይሄ ሀገሪቷን በብዙ ደረጃ ደህንነት፣ ናሽናል ሴኪሪቲ ብሔራዊ ደህንነታችንን፣ ሌላም ሌላም በእኛም ሀገሮች ሳይሆን በሬጅኑም ደረጃ ብዙ መዘዞች የሚያመጣ አምፕሬሲደንት የሆነ ተግባር ስለሆነ መታለፍ ያለበት አይመስለኝም። ብዙ ተብሏል። ብዙ የተለያዩ አስተያየቶች በዚህ ጉዳይ ላይ ተሰጥቷል። ያንን በሚመለከት ፌዴራል መንግስቱ ጠንካራ እርምጃዎች ሾርት ኦፍ የጦርነት መደረግ ያለበት ይመስለኛል። ለምሳሌ የህዋት ንብረቶች አሉ፣ የበጀት ጥያቄ አለ። እነኝን ሁሉ ኢንስትሩመንቶች፣ የፋይናንሻል፣ የኢኮኖሚክ፣ የፖለቲካል፣ ሌሎችም ኢንስትሩመንቶች በመጠቀም ይሄንን ጋጥ ወጥ የሆነ አድራጎትና ጋጥ ወጥ የሆነና በጣም አደገኛ አፍራሽ ኃይል ልኩን እንዲያውቅ መደረግ ያለበት ይመስለኛል። ለአንድ ማዕከላዊ መንግስት ዝም ብሎ ይህንን ጉዳይ መተው የለበትም። በእርግጥ ወደ ጦርነት መገባት የለበትም። እሱን ላሰምርበት እፈልጋለሁ። ሌላው ግን በዋነኝነት ጎይ ፎርዋርድ ለዚህ አመት ሁለት አመት ተኩል አጭር ጊዜ ነው። ይሄ መንግስት የወረሳቸው በጣም ብዙ ውስብስብ ችግሮች አሉ። ይህ ዝርዝረን ተንትነን ማንጨርሳቸው። ያም ሆኖ ቅድም ሁለቱም ጓደኞቼ አቶ ኤልያስም ዶክተር ዮሐንስም እንዳሉት በጣም ብዙ ስኬቶች አይተናል። አሁን ትልቁ ቻሌንጅ ለዶክተር አብይ መንግስት አንድ ኮሮናውን ወረርሽኙን መቋቋም እና ከዚህ ከመታብን አደጋ ለዓለምም የመታ አደጋ የተጀመሩ ስራዎች ተጠናክረው እንዲቀጥሉ ማድረግ አንዱ ፕራዮሪቲ ነው። ከዛ ጋራ ኦንደ ሎንግ ተርም ዋናው ይህ መንግስት ቅቡል የሆነው ዶክተር አብይም ቅቡል የሆነው እስካሁንም ድረስ በብዙ የኢትዮጵያ ድጋፍ ያገኘው የለውጥ እርምጃዎችን በመውሰዱ ይሄም ግቡ ሄዶ ሄዶ ኢትዮጵያ ጠንካራ ዴሞክራሲያዊ ሀገር እንድትሆን ማለት ነው። ስለዚህ ከእዚህ ጋራ ወደዛ የሚያስገድዱን ጅምሮች አንድ ብሔራዊ መግባባት እና ውይይቶች አሁን የተጀመሩ አሉ። ከፖለቲካ ኃይሎች ጋር፣ ከሲቪክ ድርጅቶች ጋር ኦንጎይንግ ዲስከሽን ነበሩ እና ኦነስ የሆነ በዋነኛ የሀገሪቱ ችግሮች በማንነት ጥያቄ፣ በብሔር በተለያዩ አካባቢዎች የሚነሱ ጥያቄ ከድንበር ጋር ከማንነት ጋር በፌዴራሊዝም ዙሪያ ምን አይነት ፌዴራሊዝም ለኢትዮጵያ ያስፈልጋታል? የአሁኑንስ እንዴት እናሻሽል እናሻሽላለ የሕገ መንግስት ላይ መሻሻል ያለባቸው ጉዳዮች አሉ። ሌሎችም አውትስታንዲንግ የሆኑ እየተንከባለሉ የመጡ የፖለቲካ ጥያቄዎች አሉ። እነሱን ብሔራዊ ውይይቶች በማድረግ አሁን የቀጠለውን አጠናክሮ ሁሉንም ስቴክሆልደሮች ባካተተ መልኩ ሆነ ሆነ ውይይትና አንድ አይነት ናሽናል ኮንሰንሰስ ብሔራዊ መግባባት እንዲደረግ ይሄ በዚህ አመት በቀጣዩ መደረግ ያለበት ይመስለኛል። ሌላው ምርጫው መጪው ምርጫ ከአስር ወር ከአስራ አንድ ወር በኋላ ሊሆን ይችላል የሚል ይመስለኛል። ያለውን ድር ከዛ ጋር ምርጫው ፍትሀዊና ዴሞክራሲያዊ እንዲሆን መንግስት ያለውን ኮሚትመንት መጠበቅና በዛ መስመር መሄድ ያለበት ይመስለኛል። ይህን የምንልበት ምክንያት አንዳንድ የተቃዋሚ ኃይሎች በመንግስት እና በመንግስት ኃይሎች የሚደረጉትን ተጽዕኖዎች ወደ ባክስላይዲንግ ዲሞክራሲው ቃል የተገባውን የማጠፍና ወደኋላ የመሄድ የሚል ከተለያዩ አቅጣጫዎች የሚመስሉ ያ አለመሆኑን የማረጋገጥና ሕዝቡን ቃል የተገባውን ኢትዮጵያ ዴሞክራሲያዊ እና ርትዓዊ ምርጫ እንደሚኖራት እሱም በተግባር ማረጋገጥ ነው። በተግባር ማረጋገጥ ስንል ያሉትን ዴሞክራሲያዊ ተቋማት ኦልሬዲ የተለያዩ ገለልተኛና ና ዴሞክራሲያዊ ለማድረግ የተደረጉ ኖቶሊ ፍርስት ተቋማት የህግ አስከባሪዎች ገለልተኛ እንዲሆኑ እና ዴሞክራሲያዊ እንዲሆኑ የምርጫ ቦርድ ገለልተኛ እንዲሆኑ ዴሞክራሲያዊ እንዲሆኑ በፊት በአንድ ፓርቲ ሞኖፖሊሲ ቁጥጥር ስር የነበሩ ተቋማት ሁሉ እንዲሁም የተጀመረው ጅምር ተጠናክሮ መቀጠል አለበት። ይሄ ዲስ ኢንክሉድስ መከላከያው እና ደህንነቱ ቅድም ሚሊያር ተነሳው ጥሩ ጅማሮች እዛም አካባቢ እነኝህ ተቋማት ገለልተኛ እንዲሆኑ የአንድን የፖለቲካ ከዚህ በፊት እንደነበረው ቡድን አሁን እንዲስ ኬዝ የብልጽግና ፍላጎትና የፖለቲካ ትል ማስፈጸሚያ ሳይሆኑ የሕዝብ የኢትዮጵያ ሕዝብ የአገር የመንግስት ተቋማት እንደሆኑ ገለልተኛ እንደሆኑ ዴሞክራሲያዊ እንደሆኑ የሚያደርጉ እርምጃዎች በተግባር እየተጠናከሩ መሄድ ያለባቸው ይመስለኛል። ሶስተኛው የሕግ የበላይነት ጉዳይ ነው። በጣም ኢሉሲቭ የሆነና ብዙ ችግር የፈጠረው ከዚህ ጋር ተያይዞ በየአካባቢ የተነሳው ነው። ቅድም ዶክተር ዮሐንስ እንዳለው ግጭቶች እና እንትኖች ሬሌቲቭ ዲስፕሌስመንቶች ብዙ በሚሊዮን የሚቆጠረ ኢትዮጵያን አራተኛ በዲስፕሌስመንት ቁጥር የነበረችበትን የቀነሰ ሁኔታ ቢኖርም አሁንም በየአካባቢው በቅርብ ጊዜ የተፈጠረውንም ቅድም ሄደንበታል። ይህ እንዳይሆን የህግ ማስከበሩ የህግ የበላይነትን ሲሪየስ መውሰዱና በህግ አግባብ የህግ የበላይነት እንዲረጋገጥ እና ዋናው የመንግስት ተግባር የሆነው የዜጎች በሰላም ገብተው የሚወጡበት ያለ ስጋት ያለ መሸማቀት በሁሉም ኢትዮጵያ ካ የሚኖሩበት ሁኔታ እንዲረጋገጥ እንደ ቅድመ ቅድሚያ ተሰጥቶ መሰራት ያለበት እና ቁርጠኛ የሆኑ ገደም ፕሮፌሽናል ሙያዊ ህግን የማስከበር ህግን የማረጋገጥ የህግ አስከባሪ ተቋማትን ደግሞ ሙያዊ ብቃታቸው በደንብ ያስመሰክሩበትን ሁኔታ የመፍጠር እና የማጠናከር የማጠናከር ስራዎች በደንብ መሰራት ያለባቸው ይመስለኛል። እነኚህ ናቸው በሚቀጥለው ዓመት ኢትዮጵያን ወደ ዴሞክራሲያዊ ስርዓት ማሸጋገር ይሄ ያሉትን የፖለቲካ አውትስታንዲንግ የሆኑ ችግሮች በግልጽ ተነጋግሮ አንድ ብሔራዊ መግባባት ላይ የመድረስ የህግ የበላይነት የሚያረጋገጥ የዴሞክራሲያዊ ተቋማትን ገለልተኛ እንዲሆኑ ዴሞክራሲያ እንዲሆኑ የተጀመሩ ጅምሮችን የማጠናከር መከላከያና ገነቱን ጀምሮ እነዚህን በማድረግ ኦፍኮርስ የማህበራዊ የኢኮኖሚያዊ ስራዎች በጣም ጥሩ ጥሩ ጅምሮች አሉ። በጠቅላይ ሚኒስትሩ በመንግስት የተጀመሩ እነኚህን ሊጠናከሩ የመፍራት ስራዎች ይመስሉኛል። ቅድም አንድ መጨመር የምፈልገው የኢትዮጵያን ኤልያስ ቅድም ጥሩ ፖይንት አንስቷል። በጂኦፖለቲካ በአካባቢው ፖለቲካ ባለም ያላትን ያጣችውን የነበረውን እንደገና እንድታገኝ እንድታንሰራራ ና ተደማጭ ተጽዕኖ ፈጣሪ አገር እንድትሆን የማድረጉ ትን ትልቅ እርምጃ ይመስልኛል። ያንን ከማድረግ አኳያ በተለይ ከአፍሪካ ሀገሮች ጋር አሁን በዚህ በአባይን ጉዳይ የተጀመረው አንደር አፍሪካን ኤዩ ከአፍሪካ ሀገሮች ጋር ያለውን ግንኙነት የማጠናከር ከአካባቢው ሀገሮች ጋር አሁን የተጀመረው ኢቨን ከሶማሊያ፣ ከጅቡቲ፣ ኤርትራ ጋር ያለውን ግንኙነት የማጠናከር፣ እዚ አካባቢ ሊደርሽፕ የመስጠት፣ የአካባቢውን ችግሮች በጋራ የመቅረፍ፣ የብዙ ስጋቶች አሉ። ከአሸባሪነት ጋር፣ ከድንበር ዘለል ወንጀሎች ጋር፣ ከሂዩማን ትራፊኪንግ ጋር እነኝን ሁሉ በትብብር የመስራቱ እና በአጠቃላይ የአካባቢውን ሰላም የማረጋገጥ የአካባቢውን ዘላቂ ሰላም ዘላቂ ልማት የሚያመጡ ፍሬምወርኮች እንትን ማድረጋለን እና ዓለም አሁን ወደ ፖሊሴንትሪክ ወደ መልካይ ፖላር ወርልድ እየሄደ ነው። ኢትዮጵያ በአንድ ወይ በሌላ ሀያል ሀገር ጥገኛ መሆን የለባትም። ሶ ዊቸቨር ሰርቭ አር ኢንትረስት ከማንኛውም በዓለም ዙሪያ ካሉ ትላልቅ ሀገሮች ጋር ያላትን ግንኙነት በማጠናከር በጂኦፖለቲካው በኢንተርናሽናል ዲፕሎማሲ እና ሪሌሽንስ ያላትንም ቦታ ኢንሃንስ ማድረግ አንዱ ትልቁ ስራ ይመስለኛል። በቀጣዩ አመት ዶክተር ዮሐንስ ስ ያለፈው አመት ውስጥ በተለይ በተካሄደው የዚህ በተከሰተው የኮሮና ቫይረስ ወረርሽኝ መዛመት፣ በዘር የተዋቀረ ፌዴራሊዝም መንግስት አወቃቀር ያስከተላቸው ቀውሶች፣ የመጣኔ ሀብት ድቀቶች፣ የተቋማት ግንባታ እክሎች፣ እነዚህ በተግዳሮትነት ተነስተዋል። ከዛም ባሻገር የውጭ ግንኙነት ፖሊሲም እንደዚሁ በየጊዜው ተለዋጭ ነውና ያንንም አስመልክቶ ከዚህ መውጫው ብልሃት በሚቀጥሉት 2013 እና ከዛም በኋላ በምን መንገድ ሊቀረጽ ይገባል? ፖሊሲዎች የሚል ምክረ ሀሳብ አሉት በሀገር ውስጥና በውጭ ግንኙነት ፖሊሲ ላይ አመሰግናለሁ። ካሳሁን፣ በጣም ጥሩ ጥያቄ ነው። እኔ በዚህ ጉዳይ ላይ የሚጨምረው ነገር ቢኖር ማህበረሰባዊ ተሳትፎው ጨምርባቸው የሚገቡ ጉዳዮች አሉ። ተቋማት የሚያገለግሉት ማህበረሰቡን ነው። ስለዚህ ማህበረሰቡን አሳታፊ ማድረግ ያስፈልጋል ስል በተለይ ምሁራን ሊሳተፉባቸው የሚገባ በቀናነት መንግስት፣ መርዳት ማለት ማህበረሰብን መርዳት ሀገር መርዳት መሆኑን የሚገነዘቡ ግለሰቦች ረባረቡባቸው የሚገባቸው ነገሮች አንዱ ዋነኛው የተቋማት ግንባታ ነው ብዬ አስባለሁ። ተቋማት ስናስብ ግን ሁልጊዜ ግዑዝ ህንፃዎችን ወይም ደግሞ እነዚህ ህንፃዎች ላይ የሚለጠፉ የተቋማት ስሞችን ወይም መስሪያ ቤቶችን ወይም የሚመሩባቸውን ዶክሜንቶች ብቻ አይደለም መመልከት ያለብን። ከአስተሳሰብ ይጀምራል፣ ከራእይ ይጀምራል፣ ከመሪዎች አካሄድ አነጋገር ይጀምራል፣ መልእክት ይጀምራል። የአንድ ግለሰብ የራሱ ባህሪ እንዳለው ሁሉ አንድ ተቋምም የራሱ የሆነ ባህሪ አለው። ስለዚህ ተቋማት ብለን የምናስባቸው በጣም በጥልቀት ልንመረምራቸው ልናስብባቸው የሚገቡ ማህበረሰብን ከማገልገልም አልፎ ደግሞ ማህበረሰቡ ያመለካከትንና ሀገራዊ እመርታን ያንንም የሚያስፈጽም ኑሮ ሼፕ የሚያደርጉ የሚቀርጹ ሀይለኝ ሀይሎች ናቸው። እና እነሱን በጥንቃቄ መመልከት ያለብን ይመስለኛል። አንድ ጠቅላይ ሚኒስትሩ ሁሌ የሚያደርጉት ነገር አለ። የተለያዩ ጉዳዮች ላይ ማህበረሰቡን መምከር ለይቃን በዚህ ጉዳይ ላይ እንደዚህ መሆን አለበት ብለው ስለ አገልግሎትና አስተሳሰብን ሼፕ ለማድረግ የሚጠሩበት አካሄድ አለ። እና ያንን ሳስብ ተቋማዊ አመለካከት በአግባቡ የተረዱ ይመስለኛል። ሆኖም ግን የበለጠ ማህበረሰባዊ ርብርብ ያለበት የሚታይበት ተቋም ግንባታ ደግሞ ብዙ ሩቅ ሩቅ መንገድ ሊጓዝ ይችላል ብዬ አስባለሁ። ከዚሁ ጎን ለጎን ደግሞ የፖለቲካ የተቃዋሚ የፖለቲካ ሀይሎች ላይ ያለውን አቅም መጠቀም መቶ ፓርቲ ያለበት ሀገር ውስጥ መቶ ፓርቲ ውስጥ የሚጠቅም ነገር አለ ለማለት ባያስደፍርም እንኳን በአንዳንድ የፖለቲካ ሀይሎች ላይ ያሉ ግለሰቦች እና ቀና አመለካከት ያላቸው ስብስቦች ብዙ ተስፋ ለው ስራ ሊሰሩ ይችላሉ ብዬ የማስብበት ነገር አለ። ዞሮ ዞሮ ፖለቲካው ላይ ያሉ እርስ በርሶች እርስ በርሳቸው መነጋገር እና መደጋገር አብረው መስራት ከቻሉ ሀገር በጣም ይጠቀማል ብዬ ስለማስብ ነው። ከዛ ውጪ ከዚሁ ከተቋማት ሳንወጣ ፌዴራሊዝም ራሱ አንድ ትልቅ ተቋማዊ ቅርጽ ነው። ኢንስቲቱሽናል ዲዛይን እና ብልጽግና ፓርቲ የሚመራው መንግስት ፌዴራሊዝሙ ላይ ጠንካራ አቋም አለው ብዬ አስባለሁ። ዞሮ ዞሮ እርግጠኛ አይደለሁም፣ ምን ያክል የፌዴራል መንግስቱ ወይም ማዕከል አዲስ አበባ ላይ ያለው የማዕከላዊ መንግስት የምንለው ምን ያክል ጠንካራ ያለበት፣ ግን በእርግጠኛነት ይሄንን ያምናሉ ብዬ ለመናገር አልችልም። ብዙ የማውቀው ነገር ስለሌለ ማለት ነው። ግን ጠንካራ የፌዴራል መንግስት ያስፈልገናል። ጠንካራ የማዕከላዊ መንግስት ካለን እጅግ በጣም ደካማ የሆነች ሀገርም ስላለን ከአንዳንድ ከኢኮኖሚም ሆነ ሰላምን ከማስከበርም አንጻር ጂኦ ፖለቲካል ቻሌንጁም ይሄ አካባቢዊ ፈተናዎችም ደግሞ ተፈያሉ ከመሆናቸው አንጻር ጠንካራ ፌደራል መንግስት መኖሩ በጣም ብዙ አዋጪነት ያለው ነገር ነው ለኢትዮጵያ ብዬ ያስባል። ኢቨን ዲሞክራሲያዊ ስርዓት መገንባትም አንጻርም ሆነ የህግ የበላይነትን ከሚሰራው ስራ አንጻር ሰማንያ ፐርሰንቱ ወይም ከዛ አካባቢ ያለው ወደዛ የሚጠጋው የማህበረሰብ ቁጥር ገጠር ሆኖ እያለ በያንዳንዱ ገጠር ውስጥ የፖሊስ ተቋም የሌለበት ሀገር እንዳለን እያወቅን ወይም ደግሞ በማህበረሰብ ውስጥ ባሉ ሚሊሻዎች ላይ እምነጥለን ያንን ማድረግ አንችልም። ስለዚህ ጠንካራ ፌዴራል መንግስት ቢኖር እና ክልሎች ላይ ያሉ የደህንነት ተቋማትን አቅም ሪፎርም ከማድረግ አንጻር እና በፌዴራል መንግስቱ የዜጎች ደህንነት እንዲጠበቅ ከማድረግ አንጻር ትልቅ ሚና መጫወት አለብን ብዬ አስባለሁ። እሶ ያሉትን አቋም እረዳለሁ። በተለይ በዚህ በአህዳዊና በፌዴራላዊ መንግስት አሁን ቅድም ሲሉ ጠንካራ ፌዴራላዊ መንግስት ወይም ማዕከላዊ መንግስት ያስፈልጋል ብለዋል። በእርግጥ ኢትዮጵያ ውስጥ አሁን ያለው ማዕከላዊ መንግስት ሳይሆን ፌዴራል መንግስት ነው። የአህዳዊ መንግስትን የማቆሙ ሁኔታ ልክ እንደ መጥፎ ነገር ተደርጎ ኢትዮጵያ ውስጥ ልክ አሜሪካ ስለ ሶሻሊዝም መጥፎነት እንደሚነገረውን ያክል ተጋኖ የሚነገርበት ሀገር ነው። አሁንም ያሉት ፖለቲከኞች የሚያምኑበትም ወይም ሆነ የሚያምኑበት ቢያንስ በአደባባይ ላይ በሚናገሩበት ጊዜ ጥንቃቄ ያደርጋሉ። ይሄ የፌዴራሊዝም እና የአህዳዊ መንግስት አመለካከት ምን ያህል የተዛባ ነው? በእርግጥ አህዳዊ መንግስት ነው በዓለም ላይ በርካታ ሀገሮች እንዲሁም የሚከተሉ ከተውንም ከፌዴራል መንግስት ቀር ይልቅና ይሄን አመለካከት አስመልክቶስ ምን መደረግ አለበት? በሁለት ሺህ አስራ ሶስት ላይ የጠራ መንገድ መያዝ ይገባናል። በዚሁ የፌዴራሊዝምን አጠናክሮ መሄድ ወይስ አህዳዊ መንግስትንም እንደ አማራጭ መውሰድ፣ የትኛው ነው የሚበጀው ለሀገር መልካም? ቀደም ብሎ የጠቀስኩት ጠንካራ የፌዴራል መንግስት ያስፈልጋል ወይም ደግሞ ጠንካራ ማዕከላዊ መንግስት ያስፈልጋል ስል ሁለቱም አንድ አይነት ናቸው። በአህዳዊ ስርዓት በምትመራ ሀገር ውስጥም ማዕከላዊ መንግስት አለ። በፌዴራሊዝም ስርዓት የምትመራ መንግስት ውስጥም መሀል ላይ ያለው የፌዴራል መንግስት ዊ ኮል ናሽናል ገቨርንመንት ወይም ብሔራዊ መንግስት ወይም ደግሞ ማዕከላዊ መንግስት ወይም ደግሞ ፌዴራል መንግስት የተባለ በተለያየ አጋጣሚ በተለያየ መልኩ ሊጠራ ይችላል። ሰው የጠንካራ ማዕከላዊ መንግስት ስል ጠንካራ አዲስ አበባ ላይ የሚኖረውን የፌዴራል መንግስት ማለት ነው። አንተም በጥያቄ ላይ በደንብ እንደገለጽከው አብዛኛው የዓለም ሀገራት በአህዳዊ ስርዓት ስር ያሉ ናቸው። ይሄ ደግሞ በተለይ በተለይ ድሀ ሀገራትን በጣም ይጠቅማል ቢካዝ ሁሉም የአንድ ሀገር ማህበረሰብ በጋራ ያድግ ዘንድ፣ በጋራ የራሱን አንድነት ያስከብር ዘንድ፣ የሀብት ክፍፍልን በጣም የተሳካና የተሟላ ከማድረግ አንጻር ወይም ፍትሃዊ ከማድረግ አንጻር፣ ሀገራዊ አንድነትን ከማጠናከር አንጻር፣ ግጭቶችን በአግባቡና በፍጥነት ከመፍታት አንጻር፣ ሀገራዊ በሆኑ ጉዳዮች ላይ የጋራ አመለካከት ከመቅረጽ እና የጋራ ራዕይ ከመሄድ አንጻር፣ ሀገራዊ ችግሮቻችንን በጊዜያዊነት ሳይሆን በዘላቂነት ከመፍታት አንጻር ለብዙ መንገድ አህዳዊ ስርዓት ይመቻል። ነገር ግን ዛሬ በፌዴራል ስርዓት የተቀረጸ መንግስት ነው ያለን። ይሄም በአብዛኛው የኢትዮጵያዊ ዘንድ ድጋፍ ያለው ይመስላል። ዋናው እውነተኛና ለኢትዮጵያውያን በሙሉ የሚበጅ ፍትሐዊ የመሆኑ ጉዳይ ነው ብዬ አስባለሁ። እኔ በፌዴራሊዝም ውስጥም በፌዴራሊዝምን ብንቀጥል ምንም ችግር አለው ብዬ አላስብም። ኢንፋክት ፌዴራሊዝም ጥሩ አማራጭ ነው ብዬ አስባለሁ። ዞሮ ዞሮ ግን መስተካከል ያለባቸው ነገሮች አሉ ብዬ አስባለሁ። ከነዛ ውስጥ አንዱ ጠንካራ የሆነ ፌዴራል መንግስት ሊኖር ይገባል። በህገ መንግስት ላይ የፌዴራል ህገ መንግስቱ ከክልል ህገ መንግስቶች ጋር በሚኖሩ ግጭት ላይ የበላይነት መያዙ ብቻ አይደለም። የፌዴራል መንግስትን ጠንካራ ሊያደርገው የሚችል ግን ተግባራዊ የሆኑ ጉዳዮች ያስፈልጋሉ ብዬ ስለማስብ ነው። ለምሳሌ የቅድም አቶ ናምን በተወሰነ ደረጃ ጠቅሶታል። ትግራይን ክልልና እዛ አካባቢ ያሉ ልሂቃንን እና ክሶቻቸውን እንዲሁም ዘውጌ ብሔርተኞች አካባቢ የምንሰማውን ነገር በምናይበት ጊዜ የብልጽግና ፓርቲ ወይም ደግሞ ጠቅላይ ሚኒስትሩ የሚኖሩትን አስተዳደር አህዳዊ ስርአትን ሊያመጣ ብሎ በመክሰስ ሲያወሩ ወይም ሲከሱ ብዙ ጊዜ እንሰማለን። ነገር ግን ለምሳሌ ይሄ ምርጫ ትናንት ወዲያ የተካሄደው ህገ ወጥ የሆነ ምርጫ የፌዴራል ስርአቱን ለማቆየት ወይም ደግሞ ለመታደግ ብለው እነሱ እንዳሉት የሚያደርጉት ነገር ቢሆን ኑሮ ግራም የሚያጋባ ነገር ነው። ምክንያቱም የፌዴራል ህገ መንግስቱን ጥሰው ነው ፌዴራሊዝሙን ጥሰው ነው ይሄን ያደረጉ ያሉት። ስለዚህ የፌዴራል ህገ መንግስቱ ወይም ደግሞ የፌዴራላዊ ስርዓቱ ጠበቃ ነን ሊሉ በፍጹም አይቻላቸውም። ቢኮዝ ያን ማለት በጣም አስቂኝ ስለሚሆን ማለት ነው። የፌዴራል ህገ መንግስቱን እያከበረ ያለው እና ያንንም እዛ ላይ ያሉትን ህግጋትም ተከትሎ እየሰራ ያለው ፌዴራል መንግስቱ እንደሆነ እንመለከታለን። እንደውም በጣም ከአንዳንድ የፌዴራል ሀገሮችን እንትን በምንመለከትበት ጊዜ ከክልሎች ጋር የሚኖራቸው ግጭት ግጭትን የሚፈቱበትንና የሚሄዱበት እንግዲህ ስንመለከት ከና ከዛ ጋር ስናነጻጽረው በጣም ታጋሽ ለፌዴራል ስርዓቱ እና ለዚህም ስርዓት መቆየት ሲባል በጣም ትዕግስቱ የበዛ የሆነ ስርዓት እንዳለን ነው የሚመለከተው ብግልኝ ማለት ነው። ያንን ጠንካራ የፌዴራል መንግስትነት ስናስብ ግን እና ጠንካራነትን ስናስብ የራሱ ቃሉ ጠንካራ የሚለው ነገር አምባገነናዊ ስርዓትን ፍጠር ማለት አይደለም፣ ወይም ኢ ዲሞክራሲያዊ ይሁን ማለት አይደለም። ጠንካራ መንግስት ካለ ለዲሞክራሲያዊ ስርዓት ግንባታ እንዳውም መሳለጥ በጣም ምቹ መንገዶችን ይጠርጋል ብዬ ነው የማስበው። የአንድን ሀገር የፈጻሚነት የፖሊሲዎችን በአግባብ የመፈጸም አቅም ያጠነክራል ማለት ነው። ያ ደግሞ በጣም በጣም ብዙ የሚያጥረን ምሳሌ ከትንሽ የኢኮኖሚ የሆነ አንዳንድ ፕሮጀክቶች ጀምሮ እስከ ትልልቅ መንግስታዊም ሀገራዊ ጉዳዮች የታሰቡ ነገሮች በቀላሉ የማይፈጸሙበት የሚጓተቱበት፣ በጣም ብዙ ብክነት የሚታዩበትን ነገር ነው የምንመለከተው። እና ይሄ ነገር በተወሰነ ደረጃ ለውጦች ያለው ይመስለኛል። ግን እንደው ትልቅን ሰፊ ጉዳይ ከመሆኑ አንጻር ከፌዴራሊዝም ጋር ያለው ጉዳይ እንደው ወደ ቀጠናዊ እና ፎሬን ፖሊሲ ጋር ብንመጣ እኔ እርግጠኛ አይደለሁም በአሁኑ ሰዓት በኢትዮጵያ መንግስት ምን ያክል በመካከለኛው ምስራቅ አካባቢ ያሉ የፖለቲካ ኩነቶችን ምን ያክል ነቅቶ እንደሚከታተል እና ከኢትዮጵያ ጋር ሊኖረው የሚችለውን ከፖሊሲ አንጻር ከአመለካከት አንጻር እንዲሁም ዝም ብሎ ከመከታተል አንጻር ምን ማሰብ አለብን? በምን መንገድ መከተል አለብን? ምን አይነት ለውጥ ነው እዚህ አካባቢ የተካሄደ ያለው? ይህ ስለኛ ምን አይነት አንድምታ ይኖረዋል የሚለውን ነገር በጥሞና ከተከታትለው ከዛ ጋር ራስን ይዞ መሄድ ምን ያክል እንደሚቻል አላውቅም። ምን ያክል እንደሚሰራም ስለማላውቅ ማለት ነው። ግን እዚህ ላይ በጣም በትኩረት መታየት ያለበት ነገር ያለው ይመስለኛል። ከዛ ውጪ ለመጀመሪያ ጊዜ ባለፉት ሁለት አመታት አካባቢ ለመጀመሪያ ጊዜ በጣም በቀጠናው አሰርቲቭ የሆነ መንግስት የኖረን በቅርብ ጊዜ ነው ብቻ ነው ማለት ብዬ አስባለሁ። ኮርስ በሶማሊያ ጉዳይ ላይ ሁሌም ስንገባ ይታያ። ከስልጣን ጋር እንደዚሁ አንዴ የላላ የጠነከረ ግንኙነት አለን። ግን አሁን በተለይ ምስራቅ አፍሪካ ሀገራትን በኢኮኖሚ ከማስታሰር አንጻር የጋራ የሰላም ቀጠና እንዲኖር ከመጣር አንጻር እና ትብብሮችን በብዙ መልኩ ከማሳደግ አንጻር ትልቅ ስራዎች እየተሰሩ ነው ብዬ አስባለሁ። ይህም ነገር በጣም በጣም ትልቅ ፕራዮሪቲ ሊሰጠው ይገባል ብዬ አስባለሁ። እርግጥ ነው አሁን ብቻ አይደለም ከአሁን በፊትም ሁሌም የተለያዩ መንግስታዊ ስርዓቶችን ውስጥ ይጠቀስ የነበረ ነገር ነው ግን ያ ሊበረታታ ይገባል ብዬ አስባለሁ ቀጠናችን ላይ የሚሰጠው ትኩረት ማለት ነው ቀጠናው አካባቢ ሰላም ከሆነና ኢትዮጵያ ጎረቤቶቿ የሚያከብሯት ወይም ደግሞ ሰላሟን የሚመኙላት ከሆነ የሩቅ ጠላትን ለመቆጣጠር ወይም ደግሞ ጠላትን በሚመጣበት መንገድ ለመመከት አመቺ ሁኔታን ይፈጥራል ከዚሁ ከአካባቢ ላይ ግን ጠላት ከበዛ ከሁሉም ያለ መሆን ነገር ይኖራል እና እዚህ ላይ በጣም ትኩረት መሰጠት አለበት። ኢ ቲንክ ጠቅላይ ሚኒስትሩ በሶማሊያ ና በሶማሌላንድ መካከል ለማሸምገል ሲሞክሩ ስንመለከት፣ አንዳንድ ሀገራት ብዙ መናገር ላይ ያስፈልግ ይችላል። ኢቭን እኛን ሮል ኔጌቲቭሊ የሚመለከቱ ሀይሎች አሉ ይመስለኛል። ግን አሰርቲቭ መሆኑን የኢትዮጵያ መንግስት በዚህ ጉዳይ ላይ በጣም ደስ ብሎኝ እመለከተዋለሁ። ይሄ መጠናከር ይገባል። ስለ አባይ እና ከአባይ ጋር በተያያዙ ጉዳዮች ላይም ይሄ ሪባን መቁረጡ ብቻ አይደለም። እኔ እንደውም ያ የቅርብ ጊዜ አጭር ሾርት ተርም እቅድ ሊሆን ቢችልም ከዛ በኋላ ከአባይ ጋር የሚያያዝ ጉዳይ የኢትዮጵያ ትልቁ የፎሬን ፖሊሲ ቻሌንጅ ሆኖ መቀጠሉ ይቀቀምም ለቀጣይ አስርት አመታት፣ ለቀጣይ ብዙ ጄኔሬሽኖች፣ ሃያ ሰላሳ አምስት አመታት፣ መቶ አመታት ኢሹ ሆኖ መቀጠል የሚችል ነገር ነው። ስለዚህ ስትራቴጂክ የሆኑ ስራዎችን ከመስራት ባለፈ እና አሁን ያሉ ችግሮችን ከመቅረፍ ባለፈ በጣም ሰፊ የሆኑ ትንታኔ ስራዎች፣ የእቅድ ስራዎች ሊሰሩ ይገባል እና እዚህ ላይ ትልቅ ትኩረት ያስፈልገዋል ብዬ ማስበው አንዱ ጉዳይ እሱ ነው። ከዛ ውጭ ግን ኦቨር ኦል የሄድንባቸው ያሉ መልካም ነገሮችን ማጠናከር፣ እዛ ላይ መበርታት፣ ከስተታችን መማር፣ ከምንም በላይ ደግሞ መንግስት ምን ጊዜም ቢሆን ያጠፋል። ከዛ ጥፋት መማር፣ ያንን አክኖሌጅ ማድረግ አሳታፊ የሆነ ስርዓት ለመዘርጋት መሞከር ከኛ ደግሞ ከዜጎች በውጭም ሆነ በሀገር ውስጥ የሚኖሩ ኢትዮጵያውያን ደግሞ ቀናነት ቅድም እንዳልኩት መልካም ነገሮችን ስንመኝ ሩቅ ነገሮችን ስናልብ መልካም ሆኖ ካገኘናቸው ድረስ ለትንንሽ ነገሮችን ቢሆን እቁብ መስጠትና አክኖሌጅ ማድረግ መልካም ነው ብዬ አስባለሁ። ይሄው ነው እንግዲህ የምለው። ካሳሁን ኤልያስ፣ አገር ውስጥ የጤና የፖለቲካና የምጣኔ ሀብታዊ ጉዳዮች ተነስተዋል። እነዚህን አስመልክቶ በምን መልክ ነው ተደቅኖ ያለውን የጤና ተግዳሮት ኮሮና ቫይረስን አስመልክቶ እንደዚሁም የዘር ፖለቲካ ያስከተላቸው የፖለቲካ ቀውሶችና የምጣኔ ሀብታዊ ድቀቶች ከዛ ለመውጣት ምን አይነት ፖሊሲዎች ሊነደፉ ወይም ብላት ሊፈላለግ ይገባል። ውጭ ጉዳይ ፖሊሲንስ በተመለከተ ቀደም ሲል እንዳነሱት በተለይም የዩናይትድ ስቴትስ በጅሮንድ ስቲቨን መንሽን አንስተዋል። የአሜሪካ አቋም ሳይሆን ያለው የአስተዳደር ፖሊሲ ሊሆን ይችላል ብለዋል። ያው ዞሮ ዞሮ አስተዳደሩ ፖሊሲ ላይ ተጽዕኖ ስለሚኖረው ያው የእሱም ኃላፊነት ስለሚሆን በድጋሚ የትራምፕ አስተዳደር ሊመረጥ ይችል ይሆናል አሁን በኖቬምበር ሶስቱ ምርጫ ላይ የባይደን መንግስትም ቢመጣ ወደ ኢትዮጵያ ፊቱን ለማዞር እንደዚሁ ጊዜ ሊወስድ ይችላል። አሜሪካ ካለችበት የመለ ትሪሊየን ዶላርስ እዳ አኳያ የውጭ ዕርዳታ ወይም ፎሪን ኤድ እንደዚሁ ሊቀንስ ስለሚችል ያን ያክል አይገኝም እና ካሁኑ አንዳንድ የፖለቲካ አስተያየት ሰጪዎች በተለይም ኢትዮጵያ ፊቷን ወደ ቻይና ማዞሩ ብልህነት ነው የሚሆነው። በዛም ኢኮኖሚውንም ማፋጠን እንችላለን። በለማትም ወደፊት መግፋት እንችላለን። ያም በቀጠናው ላይ የሚኖረን ተጽዕኖ ሊያሳድግ ይችላል። ለማንም ሀገር ኢኮኖሚ ተጽዕኖ ስር ያግዘናል የሚል አስተያየት አለ። በእርግጥ በሌላ በኩል ደግሞ ከለፈው ስላ ስድስት አብዮቱ መማርም ይገባናል። አሜሪካ ስታ ወደ ሶቪየት ሄደናል የሚሉም አስተያየቶች አሉ። እነዚህንስ በምን መልኩ ያዩቸዋል? ኢትዮጵያ ሁኔታ በጣም ለረጅም ጊዜ የተወሳሰበ ነው። ቅድም ና ነው በአስራ ዘጠኝ ሰባ ሶስት በፈረንጆቹ አጼ ኃይለስላሴ ኒክሰንን ለማግኘት የመጡ ጊዜ ከኒክሰን ጋር በሚነጋገሩበት ጊዜ ና እርዳታ የገንዘብ እርዳታ ና የመሳሪያ እርዳታ በሚጠይቁበት ጊዜ ለማይሆን ሲነግሯቸው ያለዋቸው ነገር ምንድን ነው? እዛ ስብሰባ ላይ ቻይና እንደሚሄዱ ና ራሽያ እንደሚሄዱ ነው። ከአሜሪካ ከወጡ በኋላ ራሽያ ሄደው በዥኔቭን ቻይና ሄደው ደግሞ ማውን ነበር ያነጋገሩት ግን ከስንት ወር በኋላ ስልጣናቸው በአብዮት ተቀለበሰ። ምን ለማለት ነው ይህንን ያነሳሁት? አሁንም ያለው የኢትዮጵያ እጣ ፋንታ ወደድንም ጠላንም ዓለም ላይ ካሉ ታላልቅ መንግስታት ጋር ካሉን ሪሌሽንሽፖች ይወሰናል። ለምሳሌ ጠላይ ከሆነን እነሱ የእኛን ተቃዋሚዎች ል አሜሪካኖችን ወይም ደግሞ የምዕራባውያን ሀገሮች ጀርመንን ጨምሮ፣ እንግሊዝ፣ አሜሪካን ያኔ ኢትዮጵያ ተቃዋሚ ፓርቲዎችን እየረዱ አስራ ሰባት አመት ሙሉ ኢትዮጵያን በጦርነት ውስጥ እንደማገዷት ሁሉ ለወደፊትም እንደሱ አይነት የማድረግ እጣ ፈንታ አለ። ግን ለምሳሌ አሁን የኮቪድ በመጣ ማግስት ዶክተር አብይ ደጋግመው አፍሪካ ውስጥ ያለው የኢኮኖሚክ አሁን ያነሳኸው እዳ እንዴት መቀነስ እንዳለበት ወይም ደግሞ ፎርጊቭ መደረግ እንዳለበት ደጋግመው አርቲክሎች በታወቁ ጋዜጦች ላይ በዓለም ላይ እንግሊዝ ሀገር፣ አሜሪካን ሀገር ጽፎ ነበረ። እንደዛ አይነት መሪነት ከራስ አልፎ ለአፍሪካም የማሰብን አይነት ቪዥን ያለው ሰው መኖሩ ለእኛ በጣም ይጠቅመናል። እና ቅድም ወዳልኩት እመለሳለሁ። በሌላው በኩል እንዴት አድርገን ነው ኢኮኖሚውን ከውጭ የምንለምነው፣ በብድርም የምናመጣው፣ ወይም ደግሞ ከሌሎች መንግስታት ፓርትነር የምናደርጋቸው የኢኮኖሚክ ትስስሮች እንዳሉ ሆኖ አገር ውስጥ ያለውን አገር በቀል አገር ውስጥ ያለውን ነገር እንዴት አድርገን ነው ልንቀይረው፣ የምንችለው ወደ ገንዘብ ማስገኛ ልናደርግ የምንችለው ነው። ዱባይ አብዛኛዎቻችን ሄደን በረሃ ላይ ፎቶግራፍ ተነስተን እንሰቅላለን። በረሃ ላይ ግመል ላይ ወጥተን ምንም የማይታይ ምድረ በዳ ላይ እንደ ቱሪስት ሄደን ሱ አይተን እንመለሳለን። ኢትዮጵያ ውስጥ ሊታዩ ሊጎበኙ የሚችሉ ሺ ነገሮች አሉ። ያንን ግን እየቆፈርን እያሳመርን አሁን ጠቅላይ ሚኒስትሩ እንደሚያደርጉት ካላወጣናቸው በስተቀር ያ ሊሆን አይችልም። እና ያ እየተደረገ ነው ያለው፣ ተጀምሯል። ለማስፋፋትም ብዙ የታቀዱና የተጀመሩ ነገሮች በአጭር ጊዜዎች ውስጥ በጣም የሚገርሙ ያየናቸው ምስክሮች አሉ ለሱ። ከዚያ በተረፈ ደግሞ ምናልባት እንደተናገሩት በቅርቡ ለወደፊት የምናያቸው ብዙ የእርሻ ውጤቶች አሉ ተብሏል። አንድ ቦታ ላይ እጄ ለማየት አጋጣሚ ነበረኝ ና እየተሰሩ ያሉ ግን በስነ ስርዓት ያልተነገሩን ነገሮች አሉ ኢትዮጵያ ውስጥ። ምናልባት እነሱ ነገሮች ሲወጡ እና ሲታዩ የበለጠ አገር ውስጥ ያለውን ለውጥ መልካምነት ያሳያል። ግን ይህንን ሁሉ መልካምነት ጥሩ ነገር እየተነጋገርን ለሀያ ሰባት አመት ሙሉ ሁላችንም ብዙዎቻችን እኔ የመሰሉን እናንተን ጨምሮ ስደት ላይ የነበርነው ጋዜጠኞች በነበርንበት ሰዓት ስንሰራ የቆየ ነው፣ ጥሩ መሪ ኢትዮጵያ ውስጥ እንዲመጣልን ነው። ስብሰባ ፖለቲካ ድርጅቶች ሲሰሩ የነበረው እሱን ነው። አንዳችንም ግን ጊዜ ወስደን ጥሩ ህዝብ እንዲኖር የሰራንበት አጋጣሚ አልነበረም። ዛሬ መቶ ፖለቲካል ፓርቲዎች ኢትዮጵያ ውስጥ አሉ። እንዴት አድርገን ነው በመቶ ፖለቲካ ድርጅት አንድ ትልቅ መንግስት የሆነን ፖለቲካ ፓርቲ ለመፎካከር እና ተጽዕኖ ማምጣት የሚቻለው? በፍጹም አይቻልም እንደሱ። ስለዚህ ፖለቲካ ድርጅቶቹ ቅጥኖሯቸው ወደ ራሳቸው ተመልሰው ምናልባት አምስት፣ ከተቻለ አስር ቢበዛ እርስ በራሳቸው ተዋህደው ጉልበታቸውን አጠናክረው መንግስትን መጋፈጥ አለባቸው። መንግስትን ካልተጋፈጥ ነው ቀስ እያለ እየጠነከረ ሲመጣ በኋላ ልንመልሰው የማንችለው ነገር ውስጥ እንመጣለን። በቅርቡ አንድ የተፈጠረው ለምሳሌ ኢዜማ በአዲስ አበባ ላይ ተደረገ ብሎ ባደረገው የጥናትና ሪፖርቲንግ የፖለቲካ ፓርቲ የእድገቱ ልኬት እንደሱ አይነት ስራ መስራት መቻሉ ነው። ጥንካሬውን የሚያሳየው እንደሱ ነው። ፖለቲካን ፓርቲን ተቃዋሚነት ተፎካካሪ አደረግነው ማለት እንደዚህ አይነት ደረጃ ላይ ደረስን ማለት ነው። የከላይ የሚባለው ፖለቲካ ያጋለጠኛል፣ ይይዘኛል እጅ ከፍጅ ሲል በስነ ስርዓት ስራውን የቀባውን የገባውንም ቃል መፈጸም ይችላል። እሱ አንዱ ነው። በሌላ በኩል በጣም መልካምን መጥፎም ነገር የማዩበት ሁኔታ አሁን ስላላነሳ ነው። ምናልባት እዚህ ላይ ማንሳቱ በኢኮኖሚውም ላይ ተጽዕኖ ስለሚኖረው ነው። ሚዲያው ነው። ሚዲያው በጣም ብዙ ነገርን ያካትታል። ዛሬ የእኛን ጋዜጠኞች ገንዘብ የሚከፍለው ኢትዮጵያ ውስጥ ያለ አድቨርታይዝ የሚያደርግ ድርጅት አይደለም። በአለም ላይ ተበትኖ የሚገኝ ክሊክ የሚያደርግ ያንን ጫና አድርጎ የሚከፍተው ሰው ነው። ስለዚህ ጋዜጠኞቻችን በጣም ሪስፖንስብል መሆን አለባቸው። ሪስፖንስብል መሆን ካልቻሉ ምናልባት ኢትዮጵያ ውስጥ ለሚኖረው መጥፎ ነገር ነው ኮንትሪቢዩት የሚያደርጉት። ስለዚህ አሁን ምናልባት ከሀምሳ ከመቶ ይደርሳል እያንዳንዷንች ተናንሿል ጋዜጠኛ ነኝ ብሎ ሪፖርት የሚያደርገውን ዩቱብ ቻናሎችን ብንመለከታቸው ኢትዮጵያ ውስጥ ያሉት ቻናሎች ብዙ ናቸው። በጋዜጣና በመጽሔት ደረጃ ጊዜዎች ለተቀየረ ተቀይሯል፣ ግን በጣም ብዙ ቻናሎች አሉ። እንዴት ነው እነዚህ ቻናሎች የሚናበቡት? እንዴት ነው አንድ አይነት ነገር ሊነጋገሩ የሚችሉት? አንድ አይነት ኢንፎርሜሽን ሊያገኙበት የሚችሉት? መንግስትም ለእነሱ ቀጥታ ኮሌክቲቭሊ መረጃ መስጠት አለበት። እነሱም ተሰብስበው መጥተው ኮሌክቲቭሊ አንድ ቮይስ እና አንድ ኢንተረስት፣ ናሽናል ኢንተረስት ያስፈልጋቸዋል። ያ ኢንተረስት ግን ናሽናል ካልሆነ አሁንም ሪላይ የምናደርገው ከዚች ከሚያገኙት አልጎሪትሚክ ከሆነው ከዩቱብ ነው። እሱ ደግሞ ከውጪ ኢንፍሉዌንስ ሊደረጉ የሚችሏቸው ነገሮች አሉ። አልጎሪትም ስለሆነ ምን ድርጅት ክሊክ የተደረገ መሰለው ሞር ገንዘብ የሚሰጠው ካለ ድርጅት ያን ሀገር ውስጥ ያለውን ሁኔታ ሊበትን የሚችል ስራ የሚሰሩ ሳያውቁት ወይም ደግሞ አውቀውት አሉታዊ ተጽዕኖ ሀገር ውስጥ ሊያመጡ የሚችሉ በጋዜጠኝነት ስም ሀገሩን ሊበትኑ የሚችሉ ሰዎች አሉ እና ስለዚህ ሁለት ነገር መደረግ አለበት። አንደኛው የኢትዮጵያ ውስጥ ያለው የሚዲያ ኤንቫይሮንመንት መቀየር አለበት። በተለይ ይሄ ከመንግስት ኢንተርቬንስ አያስፈልገውም። ጋዜጠኛው እንዳለ አንድ ላይ ተሰብስቦ ናሽናል ኢንትረስቱን ሶሊዲፋይ ማድረግ አለበት። ኢትዮጵያ ላይ ለኢትዮጵያ መቆም አለበት። ከዛ በተረፈ ግን እንዴት አድርጎ አገር ውስጥ ለሚደረጉት ነገሮች መልካም ስራ ሰርቶ አገሩንም ሊያዳብር እነሱም ደግሞ እንዲጠቀሙ የሚያደርጉበትን ሁኔታ መፈየድ አለባቸው፣ ፖለቲካ ድርጅቶቹ። ከምንም በላይ መንግስት የራሱን ስራ እየሰራ ነው። እስካሁን ስናመሰገን የነበረው ወይም ስን ስንወቅስ የነበረው መንግስትን ነው። እንደ መንግስት ግን የፖለቲካ ድርጅቶቹ ነፃነት አግኝተው አገር ውስጥ መነቃነቅ ችለው ገብተዋል። ገንዘብ ይዘው አይደለም የገቡት አውቃለሁኝ። ነገር ግን ያንን የሚያገኙበትን ሁኔታ ተሰብስበው በጋራ ግንባር ፈጥረው ገንዘብ የሚያገኙበትን ሜካኒዝም እንደዚሁ ምናልባት ከፌዴራል ገቨርንመንቱም የሚገገሙበትን ሁኔታ ካዘጋጁ ና ያንን ካመቻቹ በኋላ ቁጥራቸውን ቀንሰው አገር የሚገነባ አገር የሚቀይር ለአገር የሚደረግ የሚታገል የእውነት የሚታገል ና መንግስትም ሲያጠፋ እንደ ሻዶም ጋቨርንመንት ኮሌክቲቭ ኮሌክቲቭ ከሆኑና በህብረት አንድ ላይ መቆም ከቻሉ ሻዶ ጋቨርንመንት ማይሆኑበት ምክንያት የለም። መንግስት ለሚያጠፋው ነገር ሁሉ እየተቃወሙና ገመድ እየተጓቸቱ አገሪቷ ላይ እክል ላይ ሊያስቀምጧት ይችላሉ። ያለበለዚያ ግን አሁን ባለበት ሁኔታ ሁሉም ለየግሉ የሚሮጥ ከሆነ አሁንም ዞሮ ዞሮ መንግስት ነው እና አሁን ያለው ፓርቲ ሁሉንም ነገር ይዞ ሊሄድ ይችላል፣ ራሱን መቆጣጠር ካልቻለው እና ስለዚህ ኢኮኖሚውም እንዲስተካከል እሱ መሆን አለበት። እንደ መጨረሻ ላነሳ የምፈልገው ነገር ብዙ ጊዜ ሰላሳ አመት ነው ሀያ ሰባት አመት ነው የምንለው፣ ግን ወደ ሀምሳ ዓመት መግፋት ያለብን ይመስለኛል። ይሄ የተፈጠሩት ትርክቶች በተለይ በአንዳንድ ክልሎች ለምሳሌ የኦነግ ትርክቶችን አሁን ደግሞ የምንሰማቸው እና የምናያቸው የትግራይ መንግስት የሚባል የለም። የትግራይ ክልል መንግስት ነው። በኢትዮጵያ መንግስት ስር ያለ የአስተዳደር መዋቅር ነው ግን አሁን እየወሰድን የትግራይ መንግስት እያልነው ወይም ደግሞ እዛ ውስጥ የትግራይን ህዝብ ባሉት ሚዲያዎች ሴኩሪቲ እና ሚሊተሪ አፓራተስ አፍኖ ይሄ ኢትዮጵያ ለሀያ ሰባት አመት የገዛው የቲፒኤልኤፍ መዋቅር አሁን የትግራይን ህዝብ አፍኖ የሚነዛው ዲስኩር እና ፕሮፓጋንዳ ምን እንደሚያመጣ አላውቅም። ለወደፊት ኢትዮጵያ ውስጥ ደጋግሜ ሄጃለሁ። ባለፉት ሁለት ዓመታት ውስጥ ሄጄ ያገኘሁት የትግራይ ህዝብ እንደ ማናችንም ኢትዮጵያዊ ነው። እንደ ማናችንም ኢትዮጵያን የሚወድ ኢትዮጵያ በየቤቱ ባንዲራና መሪዎችን የሚያከብር ህዝብ ነው ያገኘሁት። ያንን ግን በፕሮፓጋንዳ ና በፕሬዥር በሚደረጉት ሁኔታዎች አሁን ሻሸመኔ አካባቢ እንዳየናቸው ሁኔታዎች እንዳይፈጠሩ ጥንቃቄ ማድረግ ያስፈልጋል። ስለዚህ ኢኮኖሚው እንዲያድግ አገር እንድትበለጽግ ከሁሉም ነገር ሰላም ያስፈልጋል። ለሰላም ደግሞ ትርክቶቹ፣ ታሪኮቹ የሚያስተሳስሩን ሀብታችን የሆነው የአንድነት ታሪካችን በስነ ስርዓቱና በቅጡ መናገር እና ሸር ሼር መደረግ አለበት። የተበላሸባቸውንም ሰዎች ደግሞ ማከም አለብን ተመልሰን የእነሱንን ትርክት መቀየር አለብን። ጊዜ ይፈጃል፣ ግን ያንን ስራ ካልሰራ ነው በስተቀር የኢኮኖሚም ሆነ የፖለቲካ ለውጡ በጣም ረጅም ጊዜና አስቸጋሪ ሁኔታ ያጋጥመዋል የሚል ፍራቻ አለ። ናምን በተለይም በኢትዮጵያ መንግስት በኩል በተቃዋሚ ድርጅቶችና በህዝብ እንዲሁም በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በ2013 ምን አይነት አስተዋጽኦ ሊያደርጉ ይገባል ለለውጡ ስኬት ለኢትዮጵያ እድገት ይላሉ። ቅድም እንዳልኩት በመንግስት በኩል የተጀመረውን ለውጥ አልቲሜትሊ መዳረሻው አይዞን ደፕራይዝ እንደሚባለው ወደ ዲሞክራሲያዊ ስርዓት ልንሸጋገር የምንችልበትን ነጻ ፍትሐዊ ምርጫ እንዲደረግ የማስቻል እና የዛ እንቅፋቶች እንዳይኖሩ የማድረግ ኃላፊነት ለዛም የሚያመቻቸውን የብሔራዊ ውይይቶች መግባባቶች ናውትስታንዲንግ የሆኑትን የፖለቲካ ችግሮችና ልዩነቶች በጠረጴዛ ዙሪያ ለመነጋገር የሚቻልበትን ሁኔታ እየሰራ ወደ ነጻና ርትዓዊ ምርጫው ጣቶች እንዳይኖሩ አስፈላጊውን ሁሉ ማድረግ አለበት። ሌላው በዲያስፖራ በተለይ የዲያስፖራው በጣም ትልቅ ምቃይል ያለው ነው። በሚዲያም በሶሻል ሚዲያም ቅድም ሊያስተቃቀሳቸው ችግሮች በሀገር ውስጥ ብቻ ሳይሆን በውጭም ያለው ማህበረሰብ በተለይ በአንዳንድ ሚዲያዎች እና አንዳንድ ኃይሎች በጣም አፍራሽ በሆነ መልኩ የሚደረገው ነገር ቅስቀሳ፣ እንቅስቃሴ ዲያስፖራ ያለው ኢትዮጵያዊ መከላከል እና ሀገር እና መንግስትን ለይቶ ማለት አለበት። አሁን የሚደረገው ዲያስፖራ አካባቢ ባሉ ኃይሎች ጽንፈኛ ኃይሎች በተለያየ ደረጃ ሀገርን፣ ህዝብን ሽብር ውስጥ የሚጥል አገርን በጣም ብዙ ችግር ውስጥ የሚጥል እንዲያውም አሁን ለተፈጠረው ቅድም እንደሄንባቸው አንዳንድ ችግሮችም ኮንትሪቢሽን ያደረጉ በዲያስፖራ የሚገኙ ሚዲያዎችና ኃይሎች አሉ። ሶ ኢትዮጵያዊው እያንዳንዱ ዜጋ መገንዘብ ያለበት ሀገር አንድነት የሀገር ሰላም የሕዝብ ደህንነት ካልተጠበቀ የማንም ግለሰብ የማናችንም ቡድን የማናችንም ጥቅም ሊጠበቅ አይችልም፣ እና በመንግስት ላይ ያለንን ትችት ወይም ተቃውሞ ወይም ችግሮች ካሉ በዜግነት በኃላፊነት በተሞላበት መንፈስ ያንም ማካሄድ ነው ግን በአብዛኛው የምናየው በተዛሙ በጣም የማጋንን የበሬ ወለደ ብዙ ሸፍጦች ብዙ አገርን የሚያተራመሱ ህዝብን የሚያጫብሱ እንደውም ብሄርን ለብሄር የሚያጋጩ የጥላቻ የጽንፍ ትርክቶች እና ዘመቻዎች እና ብዙ አይነት መረጃ ተብዬዎች እና ትንተና ተብዬዎች እየወጡ ሀገርን እየረበሹ ነው፣ ህዝብን እያወቁ ነው እና ይሄ እንዳይሆን ይሄንን እንደዚህ አይነት ሚዲያዎችን የሚደግፉ ኢትዮጵያውያን በዲያስፖራ አልቲሜቱ የአንድ ሀገር ነው ያለች እቺ ሀገር ተረጋግታ ወደ ሰላም ወደ ዴሞክራሲ እንድትሄድ ሁላችንም አስተዋጽኦ ማድረግ አለብን። ያለው መንግስት ላይ የሚታዩ ችግሮች የሚታዩ ስህተቶች እነሱን አግባብ ባለው ኃላፊነት በተሞላበት መንገድ መጠየቅ መሟገት እና በሚመጥነው መድረክና ሁኔታ ማስተካከል እንዲስተካከል የማድረግ እንጂ አፍራሽ በሆነ መልኩ የሚገኝበት ሀገር ለማናችን የሚረዳ አይደለም። እነኛ ሀይሎች ከዚህ አፍራሽ ስራቸው እንዲቆጠቡ ሁላችንም ይህንን የመታገል እውነቱን፣ የማሳወቅ የዘግነት ግዴታ አለ። በኢትዮጵያም ውስጥ የሲቪክ ሀይሎች፣ ምሁራኖች፣ የተለያዩ ስብስቦች ከዳር ቆመው መተቸት ብቻ ሳይሆን እነሱ እኛስ ምን እንሰራለን፣ ከእያንዳንዳችን ምን ይጠበቃል የሚለውን ጥያቄ በአቅማችን ባለን አቅም ባለን ተመክሮ ባለን ዋቴቨር ሪሶርስ እኛስ ምንድን ነው ማድረግ የምንችለው ፖዘቲቭሊ ለዚህ አገር ለዚች ሀገራችን ለአንድ ሀገራችን ለዚህ መከረኛ ሕዝብ ምንድን ነው ፖዘቲቭሊ አውንታዊ በሆነ መልኩ እኔ ማድረግ የምችለው ብሎ መጭ ነው። ሁሉም በፖለቲካውም በልማቱም በተለያዩ መስኮች ተጠናክሮ ስራዎችን መሰራት አለበት፣ በሀገር ውስጥም በውጭም የእያንዳንዳችን ጠጠር ደግሞ ሲተራቀም ትልቅ ኃይል ነው ትልቅ አቅም ነው። ይሄንን እምቅ በዲያስፖራ በተለይ ያለው አይ ኢትዮጵያዊ በሚሊዮን የሚቆጠር ነው። ግን የተደራጀ በተደራጀ መልኩ ኢትዮጵያ ውስጥ ለውጥ ሊያመጣ ወደ ዲሞክራሲ የሚደረገውን ጉዞ ሊያገዝ የሚችል ልማታችንም ሊያፋጥ የሚችል ብዙ ኃይል ስላለ ይሄ እንዲሰባሰብ ሰባሰቡን በየፕሮፌሽኑ አሁን የሚያደረጓሉ ያንን የሚያደረጓሉ ግን በቂ አደለም። ብዙ ሊደረግ ይችላል። ሶ ከዛ አኳያ ለሀገራችን ዴሞክራሲያዊ ስርዓት፣ ለኢኮኖሚያዊ ልማት፣ ለሌሎችም እንቅስቃሴዎች በአጠቃላይ ብሔራዊ ሀገራዊ ለሆኑ አዎንታዊ ለሆኑ እንቅስቃሴዎች እያንዳንዱ ኢትዮጵያዊ በውጭ የሚገኘው የራሱን ድርሻ የራሱን አስተዋጽኦ ማድረግ አለበት እላለሁ። ዶክተር ዮሐንስስ በእርሶ ስብ አታይ ምን ይሆናል? በዚህ ጉዳይ ላይ በመንግስት በተቃዋሚ በና ህዝብ እንዲሁም በውጭ ሀገር በሚኖሩ ኢትዮጵያውያን በ2013 ምን አይነት አስተዋጽዎች ሊበረከቱ ይገባል ይላሉ? እኔም አቶ ና ምን ያለውን ነው ሙሉ በሙሉ የምስማማው በዛ ሀሳብ ላይ ነው። አንዲት ሀገር ነው ያለችን። ስለዚህ ይችን ሀገር በጥንቃቄ ነገሮችን አጢነን ሙሉ በሙሉ ተመራምርን ያለምንም ችኩልነት እና ከምንም በላይ ግን አስተዋይነት ላይ ተመርኩዘን ነገሮችን መመልከት ማጤን ያስፈልጋል ብዬ ያስባለሁ። ዲሞክራሲን መሻት ዲሞክራሲን መፈለግ ከሁላችንም የሰው ልጆች የሚጠበቅ ነገር መሆን አለበት። ነጻነት መልካም ነገር ነው። ዲሞክራሲያዊ ስርዓት መገንባት በጣም አስፈላጊ ነገር ነው። ግን ሁሌም ሂደትነቱን ማሰብ ያስፈልጋል፣ ማስታወስ ያስፈልጋል። ከየት ተነስተን ነው የትም እንደርሰው ማለት ያስፈልጋል። እስካሁን የምናያቸውን አንሰም፣ በዛም የምናየውን ድል፣ የታዘብን ያለውን መልካም ነገሮች በሙሉ ግምት ልንሰጥ ይገባናል ብዬ ያስባለሁ። በማህበረሰባዊ ሚዲያው አካባቢ ያለን ነገር ሀገራችን ላይ የሚኖርን አመለካከትና ሀገራችን ለሀገራችን ያለን ስዕል ሊጨልምብን የሚገባ ነገር አይደለም። ያንንም በጥንቃቄ መመርከት ያስፈልጋል። የምናገኝ በ መረጃዎችን የምናገኛቸውን መረጃዎች የት ነው የምናገኛቸው? በምን አይነት መንገድ የተገኙ መረጃዎች ሊሆኑ ይችላሉ? ምን ያክልስ ሚዛናዊ ናቸው የሚለውን ነገር በራሳችን አእምሮ ውስጥ አሰላስለን መገመትና ልንሰጣቸው የሚገባቸውን ክብደት ከዛ ጋር አያይዘን መመልከት ይኖርብናል ብዬ አስባለሁ። በሀገር ውስጥም ሆነ በውጭ ያሉ የፖለቲካ ኃይሎች በፖለቲካዊ ስርዓቱ ላይ የነቃ ተሳትፎ የሚያደርጉ አስተውሎት፣ የተመላበት መከባበር የተመላበት መነጋገር ሁሌም ሊኖር ያስገባል ብዬ አስባለሁ። ብዙ ጊዜ ብዙ የሚያውቁ ብዙ ሊናገሩ የሚችሉ ብዙ ሊያስተምሩ የሚችሉ ሀገርን ደግሞ በጣም ብዙ ሊጠቅሙ የሚችሉ ምሁራንን በተለያዩ ዘርፎች ላይ ተሰማርተው ያሉ ኢትዮጵያውያን ብዙ ነገር ማመልከት ማበርከት እንደሚችሉ አውቀው እነሱም የጎላ ተሳትፎ ለማድረግ ዝግጁ መሆን አለባቸው። አላስፈላጊ የሆነውን ኖይዝም ደግሞ ለመቀነስ ራሱ የሆነ አስተዋጽኦ ይኖራል ብዬ አስባለሁ። ከዛ ባለፈ እንግዲህ ሁለት ሺ አስራ ሁለት ከሞላ ጎደል አስቸጋሪ የነበሩ ነገሮች እንዲኖሩ ብዙ ተስፋዎች ደግሞ እንዲኖሩ ያደረጋበት ያየንበት ዓመት ነው። ሁለት ሺ አስራ ሶስት ደግሞ ለሀገራችንም የሰላም ስኬት የሆን ዘንድ ለሁላችን ደግሞ ጤና የሆን ዘንድ መልካም ምኞቴን ለመግለጽ እወዳለሁ። አመሰግናለሁ። ካሳሁን አቶ ኤልያስስ ሁለት ሺ አስራ ሁለት እንደ ሀገር በጣም ትላልቅ ዜናዎች የሰማንበት ሀገራችንን በትልቅ ማማ ላይ ያየንባት ምንድ ነው ሳተላይት ያመጠቅ በኢትዮጵያ ስ ያመጠቅንበት ኖቤል ሽልማት የተቀበልንበት የዚህ የችግኝንም በጣም ብዙ ችግኝ የተተከለበት ጊዜ ነበረ። በጣም በብዙ ጥሩ ነገሮች አገሪቷን እንደ ሀገር ያቀፉ ነገሮች እንዳሉ ደግሞ አንገታችንን ያስደፋል ፓራላይዝ ያደረገን የሰማናቸው ያየናቸው ነገሮች አሉ። ኢትዮጵያ ውስጥ ይሆናል ብለን የማናስባቸው ነገሮች የሆኑበት ጊዜ ነው። በዓለም ደረጃ ደግሞ በዚህ በኮቪድ ምክንያት ዘመዶቻችንን ወላጆቻችንን ማቀፍ አቅፈን መሳም ለዓመት በዓል እንኳን ኖሮቤት የማንችልበት ወይም ደግሞ ብዙውን ሰው አፌክት ያደረገበት ነው። በዓለም ደረጃ ነው እሱ። እና የእኛ ህዝብ ደግሞ በዛሬው እለት በየአገሩ ይኖራል በየአገሩ ተምሮ የሰራ ቤተሰብ መስሎት እየኖረን ያለው በሽታው የመጣው ለአለም እስከ መሆኑ መጠን ያንን ያህል ደግሞ ኢትዮጵያውያን ወንድምና እህቶቻችን አባትና እናቶቻችን በያሉበት ከስራ ተባረዋል፣ ወይም ከስራ ተገለዋል፣ ለጊዜው በሽታው ተጠቅተዋል፣ የሚኖሩበት አካባቢ በፖለቲካ ምክንያት ተተራምሷል። የዛ ሁሉ ኢፌክት በዚህኛው አሁን በገባንበት አመት ነው ውጤቱን የምናየው ጉዳቱን የምንሰማው ፊልም የምናደርገው በዚህኛው በአዲሱ ዓመት ነው። ያ ማለት ደግሞ እኛ ላይ ኢትዮጵያኖች ላይ አለም ላይ ተበትነን ያለ ነው ኢትዮጵያኖች ላይ እየደረሰብን ነገር ኢትዮጵያ ውስጥም የእኛ ስሜት ሪፍሌክት ስለሚደረግ ያ ደግሞ ያንን ሪፍሌክት ያደርጋል። ስለዚህ አንደኛ እስካሁን በጤና በጤናና በሰላም እንዳቆየን ካሁን በኋላ ያለውንም ጊዜ ለሁላችንም መልካሙን ያደርገው። እሱ እንዳለ ሆኖ ግን በአገር ደረጃ ጥሩም መጥፎም እንዳለ ሁሉ አርበኛ ሆንም ነገሮችን በሥነ ሥርዓት በቅጡ መከታተል እንድንችል ልብም እንድንገዛ ጊዜም ደግሞ እንድንሰጥ ነው። ይህንን ስል አጠገባችን ያሉ ተሳሳተ መንገድ ካላቸው ለመመለስ በመሞከር ኢትዮጵያ ላይ የሚቃጡትን ነገሮች አሁን አባይ ላይ ሁሉም ተረባርቦ ያደረገውን አይነት መረባረብ ካሁን በኋላም እንዲቀጥል ለማድረግ ምክንያቱም ኢትዮጵያ ካለኛ ማንም የላትም። ወዳጆቻችን ናቸው ያልናቸው መንግስቶችና ሕዝቦች ኦቨርናይት ሲቀየሩ እያየናቸው ነው። ስለዚህ ነገም ከነገ ወዲያም ያ ይቀጥላል። ምክንያቱም የኢትዮጵያ ታሪክ ዋሱ ነበርና የኢትዮጵያ የወደፊት እጣ የሚወሰነው በኢትዮጵያውያኖች ነው። ያንን በዚህ ዓመት አይተነዋል። በዚህ የጨረስነው ዓመት አይተነዋል። በዚህ በአዲሱ ደግሞ በያዝነው ዓመት ያለፈው ዓመት ተቀጣይም ስለሚሆን በዛ መንፈስ እና በዛ እቅፍ ስር መቀጠል አለበት። ኢትዮጵያዊነት ትልቅነት ነው። የኢትዮጵያ ታሪክ በጣም በጣም በዓለም ላይ ትልቅ ቦታ ያለው ሀገር ነው። ኢትዮጵያ ውስጥ የውሃ ሀብታችን ብቻውን ለወደፊት እንደነዳጅ ነዳጅ ይንሸረቸረ ለምኖርበት ሀገር ነው። ግን ዛሬም ኢትዮጵያን ካልጠበቅናትና ካልተንከባከብናት ነገ ላይ ሁሉንም ነገር ልናጣ የምንችልበት ሁኔታ ነው በፊት ከፊታችን የተደቀነው እና ይሄ የሚቀጥለው ዓመት በጣም አስፈላጊ አመት ነው። ግን በዛ ውስጥ ለመማርና እርስ በራሳችን ለመማማር ልባችንን ከፍተን እንድንቀጥል ነው የምመኘው። አድማጮቻችን፣ የዛሬው የውይይት መድረክ ዝግጅታችን ዋነኛ የመናገሪያ ነጥቦች የነበሩት ኢትዮጵያ የሁለት አመት ተኩል የለውጥ ሂደት ከየት ተነስቶ የት ደርሷል፣ በ2012 የለውጥ ጉዞ ስኬትና ተግዳሮቶች ምን ነበሩ፣ በ2013 ኢትዮጵያ የወደፊት የለውጥ አቅጣጫ እንደምን ሊቀየስ ይገባል የሚሉ ነበሩ። የውይይቱ ተሳታፊዎች አቶ ነአምን ዘለቀ የቀድሞው የአርበኞች ግንቦት ሰባት ከፍተኛ አመራርና የውጭ ጉዳይ ኃላፊ ዶክተር ዮሐንስ ገዳሙ በጆርጂያ ግዩኒት ኮሌጅ የፖለቲካል ሳይንስ መምህር፣ አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ባለቤት እንዲሁም የኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ ኤዲተር ናቸው። ስለተሳትፈው በዝግጅት ክፍላችን ስም እናመሰግናለን። በጣም አቶ ካሳሁን መልካም ሁለት እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።